ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ ህዳር 13 2008 ልዩ ፕሮግራማችን ጀመረ። ጤና ስጥልና አድማጮች እንደምን አምሽታቸዋል። ካሁን አንድ እስከ አንድ ተኩል የሚተላለፈውን ልዩ ዝግጅት የማስተናግደው አዲሱ አበበ ነኝ። ጽዮን ግርማ ፕሮግራሙን በማቀነባበር አብራኝ ትቆያለች። ዝግጅታችንን አጠር ባለ የዓለም ዜና እንጀምራለን። መልካም ምሽት። ጤና ስጥል እንደምናመሻችው አመሻችሁ ክቡራትና ክቡራን አድማጮች አጫጭሩን የሰዓቱን የዓለም ዜና አሰማለሁ። በዋና ከተማይቱ ብራሰልስ ቀናት ያስቆጠረው ከፍተኛ ጥበቃና ቁጥጥር በቀጠለበት የቤልጂየም አቃቢያነ ሕግ በያዙት የጸረ ሽብር ዘመቻ በዛሬው ሁለት አምስት ተጨማሪ ተጠርጣሪዎችን በቁጥጥር ስር አውለዋል። እርምጃው እስካሁን የተያዙትን የሽብር ተጠርጣሪዎች ቁጥርም ሀያ አንድ አድርሶታል። አቃቢያነ ሕጉ ዛሬ ይፋ እንዳደረጉት ፖሊስ በብራስልስ ባካሄዳቸው 22 የሚደርሱ አሰሳዎች 16 የሽብር ተጠርጣሪዎች መያዛቸውን፣ በፓሪሱ የሽብር ጥቃት ዋናው ተጠርጣሪ ሳልህ አብደል ሰላም አሁንም ግን ያለበት አለመታወቁን አመልክተዋል። ፖሊስ ተጠርጣሪዎቹን በቁጥጥር ስር ለመዋል በተንቀሳቀሰበትና ና እርምጃዎቹን የወሰደባቸው ጊዜያት አንድ ተጠርጣሪ መቁሰሉን ባለስልጣናቱ ይፋ አድርገዋል። የፓሪሱን መሰል የአሸባሪዎች ጥቃት እንዳይደርስ ስጋት አለን ሲሉ ጠቅላይ ሚኒስትር ቻርልስ ማይክል ትላንት እሁድ ተናግረዋል። ዋናው ተጠርጣሪ ሳልህ አብደል ሰላም ባለፈው ህዳር አራት ቀን ጽንፈኛው እስላማዊ ቡድን አሸባሪዎች ፓሪስ ላይ ከአንድ መቶ ሰላሳ በላይ ሰዎች የተገደሉበትንና ና ብዙዎችን ያቆሰሉበትን የተቀነባበረ የሽብር ጥቃት ካደረሱ ጥቂት ሰዓታት በኋላ ድንበር ተሻግሮ ወደ ቤልጅየም መዝለቁ ይታመናል። በሌላ ተያያዥ ዜና የእስልምና መንግስት ብሎ ራሱን የሚጠራው ቡድን መዲናዊ ብሎ የከለላትን ከተማ ለመነጠልና ና የሽብርተኞችን ሴራ ለማክተም የአረብ አገሮች ሀይሎች የያዙትን ጥረት የሚያግዙ በርካታ ያሉ የዩናይት ስቴትስ ልዩ ሀይሎች በአፋጣኝ ወደ ሶሪያ እንደሚጓዙ ተገለጠ። ይህን ያስታወቁት በዓለም አቀፉ ጸረ አይሲስ ወይም ጸረ አይሲል ህብረት የዩናይት ስቴትስ ልዩ ልኡክ ናቸው። ልዩ ልኡኩ ብሬት ማኮርክ ትናንት እሁድ ለሲቢኤስ ቴሌቪዥን ጣቢያ ፌስ ኔሽን ፕሮግራም በሰጡት ቃለ ምልልስ ጸረ አይሲል ሀይሎቹ ባለፉት ሳምንታት በወሰዱት እርምጃ ግዛቶችን አስለቅቀው ተቆጣጥረዋል፣ ብዛት ያላቸው ተዋጊዎቹንም ገድለዋል ብለዋል። ጽንፈኛው ቡድን አይሲል ይደመሰሳል ሲሉ የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ኬሪ ተናገሩ። አይሲልን ለመደምሰስ የተባበረ ግንባር ፈጥሯል አሸባሪው ቡድን ስለመደምሰሱም ጽኑ እምነት አድሮብኛል ነው ያሉት። ሚስተር ኬሪ በአረብ ኤሜሬት የስራ ጉብኝት ላይ የሚገኙት ሚስተር ኬሪ ለአሜሪካዊ የኤንቢሲ ቴሌቪዥን ጣቢያ በሰጡት ቃል በጽንፈኛው ቡድን ላይ በሚካሄደው የአየር ድብደባ ሕብረ ብሔራዊውን ጥምረት የምትመራው ሀገራቸው የጸረ ሽብር ዘመቻ ተጠናክሮ የሚቀጥልበት የተጠናከረ እቅድ እንዳላትም አመልክተዋል። አድማጮች፣ ለሰዓቱ የተያዙ ታጫጭር ዜናዎች ነኙ ነበሩ። ፍርድ ቤት በነጻ ያሰናበታቸው የኢትዮጵያ ጦማሪያንና ጋዜጠኞች መከራና እንግልት እየተፈጸመባቸው መሆኑን በኢንተርኔት ባሰራጩት ዜና አስታወቁ። የጦማሪያኑ ጠበቃ ድርጊቱ ሕገ መንግሥታዊ ድንጋጌን የጣሰና በሕግ የበላይነትም አሉታዊ አንደምታ ያለው ነው ብለዋል። መለስካቸው አማ የጦማሪያኑና የጋዜጠኞቹ መግለጫ ከተፈታን ጀምሮ ሙሉ ለሙሉ ነፃ አለመውጣታችንን የሚያሳዩ ተግዳሮቶች መኖራቸውና ሊቀየሩም ባለመቻላቸው ይህን መግለጫ ለማውጣት ተገደናል ሲል ይጀምራል። አስከትሎም የተፈጸሙ ድርጊቶችን እንደ ምሳሌ በማቅረብ ተፈጽሞብናል ያሏቸውን ህገወጥ ድርጊቶች ይዘረዝራል። መግለጫው ህገ መንግስታዊ የሆነውን ማንኛውም ኢትዮጵያዊ በፈለገው ጊዜ ከሀገር መውጣት ነፃነትን በሚጻረር መልኩ የመንቀሳቀስ መብታቸው የተገደበ ለመሆኑ በጦማሪ ዘላለም ክብረት ላይ የደረሰውን ያትታል። ጦማሪ ዘላለም ክብረት በድንበር የለሽ ጋዜጠኞች ድርጅት ወይንም ሪፖርተርስ ዊዛውት ቦርደር ለዞን ዘጠኝ ጦማሪያን የተበረከተውን ሽልማት ለመቀበል ወደ ፈረንሳይ ጉዞ ሊጀምር በቦሌ ዓለም አቀፍ አየር ማረፊያ እንደደረሰና እንደ ማንኛውም ተጓዥ የሚፈለግበትን እያደረገ እያለ ያጋጠመውን ለቪኦኤ ገልጸዋል። ሁድ ሌሊት ሁሉንም ማቅረብ ያለ ፓስፖርቴ ናይ አንዴ የጠብቀኝ ያለኝ፣ እና ሌላ ክፍል ገባ። እዛ ሲመለስ የሆነ ቀይ ወረቀት ነው የሰጠኝ፣ ፓስፖርት ወስዶ ማለት ነው። ከሀገር መውጣት አትችልም፣ ምክንያቱን አላውቅም። ከሀገር መውጣት ግን አትችልም ስለተባለ እዚህ ኢሚግሬሽን ሂደህ አናገራቸው ኢሚግሬሽን ና የዜግነት ጉዳዮች መምሪያ ሰማንያ አምስት ቁጥር ተብዬ ሄድኩ። ሰኞ ጠዋት ሄድኩ ኢሚግሬሽን፣ ሰኞ ጠዋት ሲሄድ አልደረሰም ገና ከኤርፖርት ፓስፖርት እና ጉዳዩን አናውቀውም ተባልኩ። ማክሰኞ ጠዋት ሲሄድ ደርሷል ። መጣራት ያለበት ጉዳይ ስላለ ስንደውልልህ ነው የምትመጣው አሉኝ። እኔ ጠየኩ፣ ምን ማለት ነው? ማን ነው የያዘው? በፍርድ ቤት ትዛዝ ነው የተፈታሁት ነጻ ተብዬ ፍርድ ቤት ትዛዝ አለ በጅ ሁሉም ነገር ምናምን እሱ ስነግራቸው ይ ጊዜ ይፈጃል ተብሏል። እኛ ስንደውልልህ ነው ምትመጣ አሉኝ። ዛሬ ጠዋትም ሂጄ ነበር። አጋጣሚ ዛሬ ጠዋትም ሲሄድ የበላይ ትዛዝ ነው፣ እኛ ካልደወልልህ አትመጣም። እኔ የፍርድ ቤት ይሰቶኛል ነጻ እንደተባሉት ማስረጃም አለኝ ስል፣ ህጋዊ ዶክመንት ነው ንብረት ነው። በየትኛው አካልም እንደተከለከለ አላቅም ስጠይቅም መልስ የላቸውም እነሱ። ያ ማለት እንግዲህ መብታችን ነው እኛ እንደፈለግን ማድረግ አይነት ነው። እና እንደዚ አይነት አልፕለስ ትሆናለ ሆፕ ሁሌ ደግሞ አልተስፋ ማድረግ አቤሩ፣ አበላ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔ በፍርድ ቤት ውሳኔ አቃቤ ህግ ያቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። ይህ ከሆነ በኋላ የደረሰውን ደግሞ አቤል ዋበላ ያስረዳል። ጥቅምት አምስት ነው፣ ጥቅምት ስድስት ወጣ ነው ከማረሚያ ቤት። ከማረሚያ ቤት ከወጣም በኋላ ፍርድ ቤቱ ሄደን ነጻ መሆናችንን እንዲጽፍልን አድርግ ያሉ ለመስሪያ ቤትም ለፌዴራል ፖሊስም የያዛቸውን በኤግዚቢትነት የያዛቸውን እቃዎች እንዲመለስ አጽፈን ነበር ጥቅምት 12 አካባቢ። ከዛ በኋላ ቀጥታ ፍርድ ቤቱ የሰጠኝን ወረቀት ይዤ ፌዴራል ፖሊስ ሄድንና የተያዙትን ኤግዚቢቶች እንዲመልሱልን ጠየቅናቸው። ሁለት ሶስት ጊዜ ካመላለሱም በኋላ አቃቤ ሕግ ይግባኝ ስለጠየቀ ፍርድ ቤቱ የሰጠው ትእዛዝ ታግዷል ብለው ንብረቶቻችን እንዳይመለሱ አደረጉ። የጦማሪያኑ ጠበቃ አቶ አምሀ መኮንን ይህን በተመለከተ እንዲህ ያለ እግድ እንደሌለ መረጃ እንዳላቸውና እግዱም ተጥሮ ከሆነ ከህገ መንግስቱ ግልጽ ድንጋጌዎች ጋር የሚቃረን ነው ይላሉ። በነጻ የተሰናበቱት ብሎገሮች እና ጋዜጠኞች ሰነዶቻቸው ሊመለስላቸው ባለመቻሉ በራሳቸው ላይ ከሚፈጸምባቸው ወከባ እና እየደረሰባቸው ካለው እንግልት በተጨማሪ ይሄ የምርመራ ክፍሉ እርምጃ የሀገሪቱን ህገ መንግስት የሚጥስ ነው። የፍርድ ቤትንም ትዕዛዝ የሚጥስ ነው። አቤል ዋበላ፣ ዘላለም ክብረትና ኤዶም ካሳዬ ከመታሰራቸው በፊት ይሰሩባቸው የነበሩ መስሪያ ቤቶች የስራ ውላቸውን አቋርጠውባቸዋል። ኤዶም ካሳዬ ፕላን ኢንተርናሽናል በተባለ ዓለም አቀፍ ድርጅት ትሰራ ነበረ። ከእስር ቤት ወጣ ወደ ስራ ገበታዋ ለመመለስ ስትሄድ ያጋጠማትን ድርጊት ህጋዊ አይደለም ትላለች። ሰሪና ሰራተኛ አዋጁ አንቀጽ 27 መሰረት ለአንድ ወር የእስራት ፍርድ ተፈርዶበት ለአንድ ወር ስራ ገበታው ላይ ካልተገኘ ከስራ ገበታው ይባረራል ነው የሚለው። እኔ ደግሞ የእስራት ፍርድ አልተፈረደብኝም። እንዳምውም ክሴ ተቋርጦ ነው የተፈታሁትኝ። ስለዚህ ወደ ስራ ገበታዬ መመለስ ይገባኛል ብዬ ጠይቅ የነበረ ነገር ግን መመለስ አስችም ተብያለሁኝ። ፍርድ ቤት ጉዳዩን እንዲይዝልኝ የክስ ማመልከቻ አስገብቻለሁኝ። እንግዲህ የሚታይ ነው። ግን አሁን ስራ የለኝም። ስራ ፈት ሆኜ ነው ቁጭ አልኩት። ምን ይሰማሻል? በጣም ነው ማዝነው። ምክንያቱም ይሄ ነገር እኔ እንደ ወንጀለኛ እንድቆጠር ነው የተደረገው። አንቀጽ የጠቀሰብኝ አንቀጽ የሚያሳየው ወንጀለኛ ሆኜ እንደተፈረደብኝ ነው። መስሪያ ቤቴ ራሱ እየተባበረ ያለው ስለዚህ፣ አቃቢ ሕግ እንኳን የኔን ክስ ትቶት ሳለ የምሰራበት መስሪያ ቤት ግን ፈርዶብኝ ከስራ ያባሮኛል። ይሄ ደግሞ አግባብ አይደለም። እኔ ላይ እንደዚህ አይነት ነገሮች ከተጀመሩ ሌሎችንም እንደዚሁ የዚህ ሕግ ሰለባ ነው የሚሆኑት። ልክም አይደለም እና በጣም ነው ማዝ ነው። አቶ አማ መኮንን ይህንን ዘርዝረው ያስረዳሉ። በአጠቃላይ የህግ ስርዓታችን በህግ የበላይነት ላይ የሚኖረው አሉታዊ እንድምታ ከፍተኛ ነው። በህገ መንግስቱ መከበር ላይም እንደዚሁ የሚኖረው እንድምታ አሉታዊ እንድምታ ከፍተኛ ነው እና የመንግስትን አመራር የጨበጠ ከፍተኛው የአመራር አካል ይሄ ነገር በህገ የበላይነትም ላይ የሚኖረው አሉታዊ ተጽዕኖ እንደፈለገ ይሁን ህገ መንግስቱም ላይ የሚኖረው እንደዚሁ አሉታዊ ተጽዕኖ እንደፈለገ ይሁን ይላል ብዬ ለመገመት ያስቸግረኛል። ምክንያቱም የዚህ የዚህ ድምር ውጤት ለሀገሪቷም ለመንግስትም የሚበጅ ስላልሆነ ማለት ነው። ኢሚግሬሽን እና የዜግነት ጉዳዮች መምሪያ በጉዳዩ ላይ አስተያየት እንዲሰጠኝ በተደጋጋሚ ያደረግኩት የስልክ ጥሪ የማይመለስ ነበረ። የመስሪያ ቤቱን አስተያየት ለማግኘት ጥረታችንን እንቀጥላለን። እንደሚታወቀው አቃቤ ህግ ሶሊያና ሽመልስን በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ ማሃሌት ፋንታውን፣ አጥናፉ ብርሃኔ፣ ዘላለም ክብረት፣ አቤል ዋበላ፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይ እና ተስፋለም ወለየስ በሽብር ወንጀል ከሷቸው። በሐምሌ ወር 2007 ዓ ም ላይ አቃቢ ህግ በአምስቱ ተከሳሾች ላይ ክሱን በማቋረጡ ሲፈቱ ቀሪዎቹ አራቱ ደግሞ በፍርድ ቤት ውሳኔ በነጻ ተሰናብተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በቀጣዩ ዝግጅት ማላዊ የሚገኙ ኢትዮጵያውያን ፍልሰተኞችን የሚመለከት ነው። በተለያዩ የማላዊ እስር ቤቶች የሚገኙ ኢትዮጵያውያን ፍልሰተኞች በቅርቡ ወደ ሀገራቸው እንደሚጓጓዙ ኤምኤስኤፍ ሜዲሲን ሳንፍራንቲር ወይም ድንበር የለሽ ሐኪሞች አይኦኤም ማለትም ዓለም አቀፍ የፍልሰተኞች ድርጅት እና አንዳንድ ማላዊ የሚገኙ ኢትዮጵያውያን ለቪኦኤ ገልጠዋል። ይህ የተገለጠው ዋና ጽሕፈት ቤታቸው ኬንያ ናይሮቢ የሆነውና ማላዊንም የሚያካትቱት አምባሳደር ዲና ሙፍቲ ባለፈው ሐሙስ ማላዊ ተገኝተው ዜናውን ይፋ ባደረጉበት ወቅት ነው። በዚች መሻገሪያ ወደ ዝግጅቱ አልፋለሁ ስቲቨን ስቶሼ ማላዊ የሚገኘው የአይኦኤም ማለት የዓለም አቀፉ የፍልሰተኞች ድርጅት ኃላፊ ናቸው። በትናንት ዕለት ማላዊ ውስጥ ከአምባሳደር ዲና ሙፍቲ ጋር በተገናኙበት ወቅት ፍልሰተኞቹን በሚመለከት የተካሄደውን ሁኔታ እንዲህ ሲሉ ገልጸውልኛል። በአንድ የኢትዮጵያ ሬስቶራንት ውስጥ ከአምባሳደሩ ጋር ስንገናኝ አንዳንድ የኢትዮጵያ ማህበረሰብ አባላትም ነበሩ እና በቅርቡ አውሮፕላን ልከው እንደሚያጓጉዟቸው የጉዞ ሰነድ ለሌላቸውም አንድ ሰው ይዞ እንደሚመጣ ገልጸውልናል። እንግዲህ ይህ ሁሉ በቀጣዮቹ ቀናት ሁሉም ፍልሰተኞች በሰላም ወደ ሀገራቸው እንደሚሄዱ ተስፋ እናደርጋለን። ሁሉም ፍልሰተኞች ወደ ሀገራቸው እንደሚጓጓዙ ይፋ የተደረገውን ዜና ከኤምኤስኤፍ ማለት ድንበር የለሽ ሐኪሞች ድርጅት የማላዊ ምክትል ኃላፊ ኒኮሌት ጃክሰን የስልክ መልእክትም ዛሬ ጠዋት ተረድተናል። ይሁንና ሚስ ኒኮሌትን ለጊዜው በስልክ ማግኘት አልተቻለም፣ ከማላዊ ለመስክ ስራ ወጣ ብለዋል ተባለ። ወደ ሚስተር ስቲቨንስ ስንመለስ ለመሆኑ በአሁኑ ወቅት ስንት ፍልሰተኞች ናቸው ወደ ሀገር የሚሄዱት? ሁሉም በአንድነት ነው የሚሄዱት ከሆነስ መቼ ብዬ ነበር በግምት ለመናገር በቅርቡ የተደባለቁትን 56ቱን ጨምሮ ወደ 279 ይሆናሉ። አምባሳደሩ እንደገለጹልን ከሆነም አዎ፣ ሁሉም በአንድ ጊዜ ነው የሚጓጓዙት። መቼ ለሚለው ግን በትክክል መናገር ባይቻልም በቅርቡ ይሆናል እላለሁ። ከዚህ ቀደም ይሄንን ጉዳይ ስንዘግብ በተለያዩ ቦታዎች ኢትዮጵያውን ፍልሰተኞች ታስረዋል ነበር ያልነው። አሁን ከስንት ቦታዎች ነው ወደ ኢትዮጵያ የሚመለሱት? በተለያዩ ቦታዎች ነው ያሉት። ብዙዎቹ ግን ሊሉንጌ ውስጥ ናቸው። በሌሎች አንድ ሁለት ቦታዎችም የታሰሩ አሉ። ሁሉም በአንድነት በአንድ ጊዜ እንደሚሄዱ ነው አምባሳደሩ የገለጹልን። መቼ ለሚለው ግን በቅርቡ ይሆናል ከማለት ያለፈ ትክክለኛ ቀን መናገር አልችልም። በማላዊ የአይኦኤም ዲሬክተር ሚስተር ስቲቨን ስቶርሼ አመሰግነውታለሁ። ለጋሾቻችንን በሙሉ፣ ናይሮቢ የሚገኙ ባልደረቦቻችንን፣ ደቡብ አፍሪካ ፕሪቶሪያ የሚገኙ የአይኦኤም አባላትን ድንበር የለሽ ሐኪሞችን የኢትዮጵያንና የማላዊ መንግሥት እንዲሁም ማላዊ የሚገኙ የኢትዮጵያ ማኅበረሰብ አባላትን ላመሰግን እወዳለሁ። በዚህ ዘገባ ሁሉም ባይሆኑም አንዳንዶቹ ማላዊ የሚገኙ የኢትዮጵያ ማህበረሰብ አባላት ተጠቅሰዋል እኛ ደግሞ ይህን ማላዊ ታስረው የሚገኙ ኢትዮጵያውያን ፍልሰተኞችን ዘገባ ስንሰራ ከጅምሩ ምንጫችን አንዷ የኢትዮጵያ ማህበረሰብ አባል ወይዘሮ ይሁዲት በላቸው ነበሩ ወደ አገራቸው እንደሚመለሱ ፍልሰተኞቹ ሲነገራቸው ደስተኛ የመሆናቸውን ያህል እነሱም ደስተኞች ናቸው ብዬ ገምታለሁ እስር ቤቶቹ በመገኘት ምግብ አልባሳት የተለያዩ ነገር በማቅረብ ረድተዋልና ትናንት ከአምባሳደር ዲና ሙፍቲ ጋር የተካሄደው ውይይት ምን ይመስል ነበረ? አምባሳደሩ ስለ ፍልሰተኞች ውስጥ ምን አሉ ብዬ ነው የጠየቅኳቸው። ወይዘሮ የውዲትን የውይይትና እራትም ጭምር አብረን ተካፍለናል። በጣም ደስ የሚል ዜና ይዘውልን ስለመጡ በጣም ከሚገባው በላይ ደስ ብሎናል። እኛም ራሳችን ዛሬ ጠዋት ማለት ነው እስር ቤት ሄደን ልጆቹ በምን አይነት እንትን ላይ ጉጉት ላይ እንዳሉ ስለምናቅ ሄደን መልካም ዜናውን አብስረ ናቸው ዛሬ ጠዋት። ምክንያቱም ባሉበት ሁኔታ ብዙ ተስፋ የመቁረጥ ነገር ስላለ ብዙ መጨነቅ ነገር ስላለ ያንን ለማነቃቃትም ጭምር ነው ጠዋት ሄደን የነበር ናቸው። ከደስታቸው ብዛት የተነሳ እየተንበረከኩ መሬት ይስሙ ነበር። ደስ የሚል ዜና ነው። የኢትዮጵያ መንግስት ተስማምቷል። ያሉትን በሙሉ በአጠቃላይ በአንድ ጊዜ አሮፕላን ልኮ ለማንሳት ነው የተስማማ ነው ብለውናል አምባሳደር እና በጣም ደስ ብሎናል። ደስ የሚል ነገር ነው። ያው ድካማችንም ልፋታችንም እኛ ይሄ የሚደረገው ነገር ይቋረጣል በሚል አይደለም። ሊቀጥል የሚችል ነገር ሊሆን ይችላል አናውቅም። ያየናቸው ነገሮች አንጻር ነው ማውራው። ነገር ግን እኛ ለእነዚህ ለሁለት መቶ ፕላስ ነው ሁለት መቶ ከምናምን ናቸው እነሱ ብቻ ተመልሰው ሀገራቸው ይግቡ። ከዛ በኋላ ያለውን እግዚአብሔር ያውቃል። ከሳቸው ጋር ይህን ነገር የሚቋረጥበትን መንገድ ያው በመንግስት ደረጃ እንዲታሰብበት ሀሳብ ሰጥተናል። አንድ አስር ሰዎች እንሆናለን። ትላንት ማታ ከሳቸው ጋር የተገናኘ ነው። እንግዲህ አንዳንድ የሚስተካከሉ ነገሮች መጓጓዣ ሰነድ የሌላቸው አሉ። እሱን ቶሎ ብሎ አይኦኤም ነገሩን ያመቻቻል። ከዛ በኋላ እንግዲህ ይሄዳሉ። ያንን እንግዲህ እንጠብቃለን፣ የሚሄዱበትን የምንሸኝበትን ቀን አድማጮች ቀጣዩ የመጨረሻ ቅንብር አርብ ዕለት ያቀረብነው እሰጥ አገባ ነው። በልዩ ፕሮግራሞች ሳቢያ በተደጋጋሚ የተቋረጠውና ከጥቂት ሳምንታት በፊት የጀመረ ክርክር ሁለተኛ ክፍል ነው። እሰጥ አገባ ያዘጋጀው ለዛሬ ክርክሩ የኢትዮጵያ መንግስት በአገሪቱ የተንሰራፋውን ሙስና በምርመራ ደረስኩበት ያለውንና ሌሎች ሰሞነኛ ጉዳዮች ላይ ያጠነጥናል። ተከራካሪዎች አቶ መሀሪ ዮሐንስ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና የስትራቴጂ ጥናቶች ትምህርት ክፍል መምህር፣ የኢህአዴግን ፖሊሲዎች በመከላከል ወይም በመደገፍ ይከራከራሉ። አቶ ፈቃደ ሸዋቀና ደግሞ በዩናይትድ ስቴትስ የብሔራዊ ጤና ምርምር ተቋም በጥናትና ስራ የተሰማሩ የእኛኛውን ተቃራኒ ሀሳብ በመያዝ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በዚህ አነጋጋሪ ጭብጥ ላይ የሚነገሩ ግራና ቀኝ የምታነሳቸው የሁለት ወገን የሚመስሉ ሀሳቦች በመጠኑ እንገፋለን። አንዳንድ ጥያቄ ለሁለታችሁም ላንሳ። ተመልሼ ወደ አቶ መሀሪ ሊሄድ መጀመሪያ ችግሩ መኖሩን ተቀብለው ጠቅላይ ሚኒስትሩ ግለሰቦችን የፖለቲካ ልሂቃንን ነው እንጂ የተቹት ብሔረሰቦችን አደለም እየተቹ ያሉት ብለዋል በሌላ በኩል በአቶ ፈቃደም ጭምር እንደተገለጸው ቀድሞውንም ኢህአዴግ ያራመደው ፖሊሲ የተሳሳተ በሆነ መንገድ ሊመራው በቅቷል ነው እያሉ ያሉት እንዲያውም ባዕድ ነው ኢትዮጵያዊነት የለውም ብለዋል ምን መልስ አለዎት ባዕድ ነው ከሚለው ሊጀምርና ይሄ ባዕድ አይደለም። በአጠቃላይ በነጋችን ላይ በሀያኛው ክፍለ ዘመን በዚህ ባለነው ዘመን ስናየው ባዕድ የምንላቸው ይሄ አውሮፓ ነው ይሄ አፍሪካ ነው የላቲን አሜሪካ ነው የምንለው አስተሳሰብ አለ ብያለ አምንም። ያው የህዝቦች ችግሮች አሉ። ህዝቦች በተለያዩ ሁኔታዎች የሚያጋጥሟቸው ጭቆናዎችን መሰረት በማድረግ የሚያነሷቸው ጥያቄዎች አሉ። ስለዚህ በተለይ የብሔር ጭቆና፣ የሃይማኖት ጭቆና አውሮፓ የሚኖር አፍሪካ የሚኖር ላቲን አሜሪካ የሚኖር እውነታ እስከሆነ ድረስ ያው የራሱ ሪፍሌክሽን ይሰጣል ማለት ነው። ስለዚህ የአውሮፓም አይደለም የማንንም አይደለም። በተለይ ግን ምንድን ነው አንድ ነገር ልንለው የምንችለው በዛን ሰዓት አሁን በገዢ ፓርቲ ያሉት ድርጅቶች በተመሰረቱበት ይህንን ጥያቄ ዓለም አቀፋዊ ጥያቄ ነበረ፣ ዘመነኛ ጥያቄ ነበረ። በዚያን ጊዜ ወቅታዊ ጥያቄ፣ ዘመነኛ ጥያቄ ነበር ብለዋል። አሁን ውድቅ ነው በጽንሰ ሀሳብ ደረጃ ያኔ የተነሳ ውድቅ ነው እያልኩ አይደለም። ምን ለማለት ፈልጌ ነው? አሁን በተለይ ነትፌሌፍም የተለያዩ የብሄር ጥያቄ አንግበው የተነሱት ፓርቲዎች የያዙት ትንታኔና ያስቀመጡት የፖለቲካ ሮድማፕ ፕላትፎርም በዛን ሰዓት ሸር መደራረግ ነበረባቸው ለማለት ፈልጌ ነው እንጂ ውድቅ ነው አይደለም። በየትኛውም ጊዜ ጭቆና እስካለ ድረስ ትምክህት እስካለ ድረስ አንደኛው ብሄርና አንደኛው ሃይማኖት በአንድ ሀገር የበላይነት ለማረጋገጥ እስከ ሞከረ ድረስ ያው የግድ ነው። የብሄር ስሜት የሃይማኖት ስሜት ያንን ተከትለ ደግሞ የመገንጠል ጠባብነትን ይከተላሉ አለ፣ በየትኛውም ጊዜ አይቀርም። አሁን የሚያ ጥያቄ አግባብ ይኖረዋል። እንዳሉት መነሻው አንዱ ብሄር በሌላው ላይ ተጽዕኖ የሚያሳድርበት ከሆነ አሁን አለ ስንል ምን ማለት ሊሆን ይችላል? አሁን አለ የሀሳብ በቅድሚያ ይኖራል። ለምን ምን መሰለህ? አሁን ይኖራል የምንል አሁን ባስተሳሰብ ነው ያለው ያንን የብሄር ጭቆና የሚያራምድ የመንግስት መዋቅር ወይም ደግሞ መንግስትን፣ ሀገርን የሚመራ ፖለቲካው ተቋም እስከሌለ፣ የብሄር ጭቆና መሰረት ያደረገ እስከሌለ ድረስ ይህን ተጨባጭ ሁኔታ የለውም። በተለይ ግን በአስተሳሰብ አለ። ይህንን ጉዳይ በተለይ በተለይ ደግሞ ያለፉት ስርዓት የፈጠሯቸውን ስህተቶች ከማረም ይልቅ እነዛን ትክክል እንደነበሩ አስመስሎ የሚማጎት የፖለቲካ አስተሳሰብ እስካለ ድረስ ያን ደግሞ ገንፍለ ይወጣል። ማለት ይህ የብሄር ስሜት፣ የሃይማኖት ስሜት ገንፍለ ይወጣል። መልካም ቃት ለመሻማት አንኳር ጭብጦቹን ገፍቼ መሄድ ያለብኝ ስለሆነ ነው። ያለፉት ስርዓቶች ያራመዷቸው ፖሊሲዎች ውጤት ከሆነ ኢህአዴግ ዛሬ ሀያ አምስት ዓመት ተጉዟል። ከሀያ አምስት ዓመት በኋላ ያ ሀሳብ ለምን ዛሬ ስሆን ሆናል? ለምን ዛሬስ ሊያሳስበን? በቃ ምን መሰለህ አሁን እዚህ ጋር እንዳልኩህ ነው ቅድም ስለው የነበረው ነገር አለ። አሁን ያለው ህብረ ብሔራዊ ስርዓት ማንነትን መሰረት ያደረገ ፖለቲካዊ ስርዓት የታሪክ ውጤት ነው ብያለሁ። ኢህአዴግ ደግሞ አማራጭ አልነበረውም በኢትዮጵያ የነበሩት ብሔሮችና ሃይማኖቶች ሃይማኖቶች ጭቆና ደረሰብንና ኢትዮጵያዊነት አንቀበለውም። እንደውም ኢትዮጵያ አይደለንም አንደኛው መገንጠል አለብኝ ይላል። አንደኛው ደግሞ ወደ ሌላ ሀገር መሄድ አለብኝ ይላል። እነዚህ እንደዚህ አይነት ጥያቄዎች ነበሩ። ስለዚህ የተፈጠረው ፓራዶክስ የተፈጠረው ችግር መፍታት ካለብህ የነበረው አማራጭ ኢትዮጵያ በሀይል አንድ ማድረግ ስለማይቻል ህብረ ብሔራዊ አንድነትን በመስበክ ይህንን ህብረ ብሔራዊነት ደግሞ ብዙሀነትን ህገ መንግስታዊ ዋስትና በመስጠት ነው መመለስ ያለብህ። ይሄ ሪያሊቲ ነው። ወደኋላ መመለስ አንችልም። ይህንን በምታደርግበት ግን ትግል ያቋርጣል ማለት አይደለም። ያ የተሸነፈ አስተሳሰብ ደግሞ ራሱን ችሎ አሁን ታግሎ የነበረውን አስተሳሰብ ለመመለስ እየታገለበት ያለበት ሁኔታ ነው ያለው ህብረ ብሔራዊ ልዩነት መሰረት ያደረገ ኢትዮጵያዊነት መቀበል የሚፈልጉት ያን አስተሳሰብ አሁን በአካል ባይኖርም በአስተሳሰብ ግን አለ። ኢህአደግ ያሰጋኛል ሲል ደግሞ የራሱ ምክንያት አለ። ህብረ ብሔራዊ ፓርቲ ነው። በህብረ ብሔራዊ ፓርቲ ሲሆን ደግሞ እነዚህ ጠባብነትን የሚወክሉ አስተሳሰቦች፣ ትምክህትን የሚወክሉ አስተሳሰቦች በውስጡ ሊኖሩ ይችላሉ። ስለዚህ ካልታገላቸው ጠልፈው ይጡልታል። ቅድም እንዳልኮ ነው። ስለዚህ አስተሳሰቦች ናቸው እየተጋጭ ያሉት። አሁን መልካም። አቶ ፈቃደ ተከታትለዋል። የአቶ መሀሪን ሀሳብ ትኩረት የሚያደርጉባቸው አንድ ሁለቱን ጭብጦች ላውጣ። በተጨባጭ በምግባር የለም በአስተሳሰብ እንጂ ብለዋል አቶ መሀሪ። ይህን የሚያስተጋባውም የፖለቲካ ልሂቁ ነው፣ ጠልፎ እንዳይጥለው ስለሚሰጋ ነው ብለዋል። እስኪ እነኝህን ጭብጦች መሰረት አስይዘው ለእርሶ ምን ማለት ነው ቀደም ብሎ አቶ መሀሪ ካነሷቸው ጭብጦች ጋር ያዛምዱና የእርስዎም መከራከሪያ ያቅርቡ ው በኢትዮጵያ ውስጥ የብሔረሰብ ስብጥር መኖሩ ማንነት በጣም አስፈላጊ ነገር መሆኑ ማንነትን ማወቅ እና መገንዘብ በሰዎች መካከል እኩልነት እንዲሰፍን ማሰቡ ይሄ በመሰረቱ በሀሳብ ደረጃ ሁላችንም ሊያስማማን ይችላል። ችግሩ ስራ ላይ የዋለበት መንገድ እና የእኛን ሀገር የብሔረሰቦች ግንኙነት ለመተንተን የተደረገው ሙከራ ነው። አሁን የብሔር ጭቆና አንድ ጭቆና ለመኖር በአንድ ማህበረሰብ ውስጥ የኢኮኖሚ መሰረት ሊኖረው ይገባል። አንድ ብሔር ወይም አንድ ተቋም ሌላውን ለመጨቆን ኢትዮጵያ ውስጥ የመሬት አዋጅ ከታወጀ በኋላ ለምሳሌ የብሔረሰብ ጭቆና የምትለው ነገር አክትሟል። መበላለጥ አለ። ኩል አለመሆን ነገሮች ያሉ የፕሪቪሌጅ ልዩነቶች ይኖራሉ። ልዩነት ሁሉ፣ መበላለጥ ሁሉ ጭቆና አይደለም። አየ፣ እኛ አገራችንን ተንተርሰን ብንተነትነው ኖሮ እንደዛ ነበር ልናየው የሚገባው። አንዱ የአንዱ ጠላት ጨቋኝና ተጨቋኝ ካልክ ጠላቶች ማበጀት ነው። በዚህ መንገድ አልነበረም አፕሮች መሆን የነበረበት። የኢትዮጵያ መናቃለን ሲፒኤልኤፍም ውስጥ የነበሩ ሰዎች ይህን ሀሳብ ሲያቀነቅኑ የነበሩ ሰዎች ከስታሊን አውሮፓውያኖች ስለዚህ ጉዳይ የሰጡትን ትንታኔ እንዳለ ነው እንደ ወረደ ተቀብለው ኢትዮጵያ ውስጥ ሜካኒካሊ ስራ ላይ እናውላለን ብለው እስከ መገንጠል ድረስ መብት ፈቅደው የሌለ ደግሞ ይሄ አሁን አገሪቱ ትፈርሳለች ይህንን ነገር ካላደረግን የሚለው ለምሳሌ አሁን ፈጠራ ነው። እንዳለ ይህን ያህል የሀገሪቱን አንድነት ትሬትን የሚያደርግ ሊያፈራርስ የሚችል የብሔረሰብ ልዩነት ችግር ኢትዮጵያ ውስጥ አልነበረም። የተፈጠረ ነው፣ ሰው ሰራሽ ነው። እና ራስህ ፈጥረህ ስታበቃ እንደዚህ አይነት ነገር በተለይ ፈረንጆቹ ራሳቸው አሁን ትምክተኛ ጠባብ ምናምን የሚለው አውሮፓ ሾቪኒስት ናሮ ናሽናሊስት ምናምን የሚል ነገር ይሄ አስተሳሰቡ ተፈጠረበት ሀገር እንኳን የለም። እነዚህ ቃሉን እንኳን ሲጠቀሙ አትሰማቸው። ቶታል ቶታሊ ወርውረውታል። ውራጅ ነው ለእኛ። ይህንን ውራጅ ተቀብለን እነሱ ጋር አልሰራ ብሎ የወረወሩትን ነገር እኛ ማህበረሰባችን ልንተነትንበት እየተጠቀምንበት ነው። ኢትዮጵያ ውስጥ ያለው የብሔረሰቦች የኦሮሞ፣ የአማራ፣ የአማራ፣ የትግሬ፣ የሌላም በለው ግንኙነት በጨቋኝና ተጨቋኝ ብቻ እንደዚህ ስዊፒንግ በሆነ አገላለጽ ሊገለጽ የሚችል አይደለም። መፍትሄውም ያንን በደንብ አንደርስታንድ ከማዘግ የሚመጣ ነው። ኢትዮጵያን በደንብ ከማወቅ የተነሳ አይደለም። ማተናተናችንም ፖለቲካችንም ውስጥ ያለው ህገ መንግስትም ውስጥ ያለው የተገለበጠ አስተሳሰብ እንጂ ኢትዮጵያዊ የሆነ በደንብ ኢትዮጵያን በማጥናት ታሪካችንን በማጥናት ማህበራዊ አስተሳሰቦቻችንን ባህላችንን በማጥናት ላይ የተመሰረተ አይደለም። ዝም ብሎ ማነው አቶ ዮሐንስ አሁን ሲናገር እንደሰማሁት ላቲን አሜሪካም ስላለ አውሮፓም ካለ የትም ሀገር ያለ ጭቆና አንድ አይነት ነው? አይደለም፣ በፍጹም አንድ አይደለም። እነዚህ ግንኙነቶች በጣም ይለያያሉ በየሀገሩ ሁኔታ። መልካም። የሀገርህን ሁኔታ በደንብ አጥንቶ ስራ ላይ መዋል ትልቁ ነገር። መልካም። የሰጥ አገባ ክርክር ቀጣ ያለው የሚቀጥለውን ጊዜ በሌላ ጊዜ እናቀርባለን። አድማጮች፣ ከአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ ያስተላለፍነው የዛሬ ሰኞ ልዩ ፕሮግራም እዚህ ላይ አበቃ። ከምሽት ሶስት ሰዓት በሚጀምረው ሶስት ሰዓት መደበኛ ፕሮግራም እንገናኛለን። ለመሰናበት ይህን ሙዚቃ እንድታዳምጡ ጋብዛለሁ።